የባለ ብዙ ቀለም ሐሳቦች መናኸሪያ ረጅም የአብሮነት ጎዳና ጋቢና ቪኦኤ የአዲሱ ትውልድ ድምፅ ጋቢና ቪኦኤ የአዲሱ ትውልድ ድምፅ ተጀምረዋል። እንዴት አመሻችሁ። በሳምንቱ ከተደመጡ ጥንቅሮች መካከል የተወሰኑትን በድጋሚ ዛሬ እንሰማለን። ውብ ሙዚቃዎችንም እናዳምጣለን። ሀብታሙ ዝዩም አብሬያችሁ አመሻለሁ። ወጣቶች ማኅበራዊ መገናኛዎችን ሰላም መፍጠሪያ ሰብአዊነትን መስበኪያ እንዲያደርጉ የመከረ ውይይት ባህር ዳር ላይ ከሰሞኑ ተካሂደዋል። አስቴር ምስጋናው ደግሞ በዚያ ነበረች። የማህበራዊ ሚዲያ ትስስር ገጾች የጥቅማቸውን ያህል ኃላፊነት በጎደለው ግለሰብ ወይም ቡድኖች እጅ ሲወድቅ የሚያመጣው ውጤት አልፎ አልፎ በኢትዮጵያ እየታየ መሆኑን አንዳንዶቹ ይመሰክራሉ። በአማራ ክልል በተለያዩ አካባቢዎች የሚገኙ የማህበራዊ ሚዲያ አንቂዎችም ተለዋዋጭ በሆነው የሀገሪቱ ወቅታዊ የፖለቲካ ሁኔታ መምከራቸውም ለዚህ ይመስላል። ወቅታዊ የኢትዮጵያ የፖለቲካ ሁኔታ እና የአንቂው ሚና በሚል ርዕስ በባህር ዳር ከተማ የተወያዩት የአማራ ማህበራዊ ሚዲያ አንቂዎች የፖለቲካ ውጥረቱ በዚህ ሁኔታ ከቀጠለ ሀገሪቱ ከባድ ፈተና ውስጥ ልትገባ እንደምትችል ነው የተናገሩት። በመጀመሪያ እነዚህ ተለዋዋጭ ነገሮችም የአክቲቪስቶቹ ውጤት ናቸው ብዬ ነው የማስበው። በየቦታው ያሉ ሁነቶች ስናይ በብዛት ከአክቲቪስቶች ተነስተው ነው ወደ ህብረተሰቡ እየሰረጉ የመጡት። አንቂዎቹ እንደሚሉት በማህበራዊ ሚዲያ የሚሰራጩ መልእክቶች አጀንዳ የሀገርንና የህዝብን ጥቅም ያስቀደመ መሆን እንዳለበት ነው ከራያ የመጣው ተፈሪ መኮንን የተናገረው። አክቲቪስቱ በዋናነት መነሻ ማድረግ ያለበት የህዝብን ስሜት መሆን አለበት። ለፖለቲካ አድርባይነት መሆን የለበትም። ለፖለቲካ ፍጆታ ወይም ለግለሰብ ጥቅም የሚቆም ከሆነ አገሩንም ሊገነባ አይችልም። በእውቀትና በአመለካከቱ ተራማጅ የሆነ እንደ ዜጋም እንደ ብሔርተኝነትም ማስቀጠል የሚችል ስነ ልቦና ሊኖረው ይገባል። ስለዚህ ለሀገር ግንባታ ምን መሆን መቻል አለበት? ቀጥተኛ እንደ ዜጋ፣ እንደ ሰብአዊነት ተቆርቁሮ ሰው በሰውነቱ ማስተናገድ የሚችል ስነ ልቦና ሊኖረው ይገባል። ይሄ ማለት ግን በደፍጣጭና በተደፍጣጭ የፖለቲካ አይዲዮሎጂ ውስጥ የሚመራ የፖለቲካ አመራር በቃይ ሊል ይገባል። ወጣት ምስጋናው በለጠ ተመሳሳይ ሀሳብ ሰንዝሯል። በየአካባቢው ያሉ የፖለቲካ እውነቶች አሉ። ለምሳሌ ኦሮሚያ ውስጥ ያለው በዚሁ፣ አማራ ክልል ውስጥም ያለው፣ ትግራይም ያለው የፖለቲካ እውነት የአክቲቪስቶች ውጤት ነው። እዚህ ላይ ዋልታ ረገጥ የሆኑ አስተሳሰቦች አሉ። አሁን ላይ ባለው የኢትዮጵያ ፖለቲክስ ዜግነትን ማዕከል ያደረገ አክቲቪዝም ቢኖር አሁን ካለንበቱ ውጥንቅጤ መውጣት እድል አለ። መጪው ሀገራዊ ምርጫ በሰላማዊ መንገድ እንዲጠናቀቅ የድርሻቸውን እንደሚወጡ የገለጹት የማህበራዊ ሚዲያ አንቂዎቹ የሐሰት ትርክቶችን በማራገብ በህዝቦች መካከል ግጭት እንዲነሳ በሚያደርጉ አንቂዎች ላይ መንግስት እርምጃ እንዲወስድ ጠይቀዋል። የሐሰተኛ መረጃ ስርጭትን ለመቆጣጠር ያስችላል የተባለ ባለ አዋጅ በቅርቡ በህዝብ ተወካዮች ምክር ቤት መጽደቁ ይታወሳል። ለአሜሪካ ድምጽ ሬዲዮ አስቴር ምስጋናው ባህር ዳር። ሙልጌታ አይኔ ለአሶሼትድ ፕሬስ የሚሠራ እውቅ ፎቶ አንሺ ነው። በቅርቡ የዓመቱ ምርጥ የፕሬስ ፎቶ በሚል ዘርፍ ውስጥ እጩ ሆኗል። ከጽዮን ግርማ ጋር በሚያደርገው አጭር ቆይታ ስለ ስራዎቹና ተያያዥ ጉዳዮች ተጨዋውተዋል። እጩ የንኩባቸው ፎቶግራፎች በኢትዮጵያ አየር መንገድ በተከሰከሰው በሶስት ዜሮ ሁለት ፍላይት የመነበረው የሰራው የዜና ሽፋን ላይ ያነሳቸው ፎቶዎች ናቸው ላይ እጩ ነው። በዚህ እጩ የሆንክባቸው ፎቶዎች ቤተሰቦች በቦታው ተገኝተው አውሮፕላኑ በተከሰከሰበት ቦታ ላይ ተገኝተው ሀዘናቸውን ሲገልጹ የሚያሳዩ የተለያዩ ፎቶግራፎች ናቸው እንግዲህ ከዌብሳይታቸው ላይ እንዳየናቸው። ናቸው እነሱ ፎቶግራፎች ስታነሳቸው በቦታው ላይ ተገኝተ ነው። ወደኋላ ተመለስና ስቲ አስታውሰን ምን ይመስል ነበር? ስሜቱ በጣም እጅግ የከፋ ሀዘን ያለበት ቦታ ላይ ተገኝተ ነው ያነሳኸው እና እስቲ ንገረን። በወቅቱ አውሮፕላኑ እንደተከሰከሰ ቁርስ እየበላሁ ነበረ። አጋጣሚ ሬስቶራንት ውስጥ ቁርስ እየበላሁ ነው የሰማሁት። እና በጣም ብዙ እንደዚህ ከወደቀ ሚል እንጂ እንደዚህ አይነት የሆነ አደጋ የተሳም አልጠበኩም ነበር። ወዲያውኑ ነው ነበር ወደ ኤርፖርት ሄጄ ነበረ የሰዎችን አንዳንድ ሰዎችን ሪያክሽኖችን ለማንሳት ያለው በአብዛኛው ግን አሁን የጭበጉባቸው ፎቶዎች ያነሳኋቸው ፊኑ የተከሰከሰበት ቦታ ላይ ሄጅ የሰራሁት ነበረ እና በጣም በጣም በጣም በጣም ስሜትን የሚነካ የነበረ ወቅት ነበረ። በአንድ ሳምንት ከሌሊቱ አስር ሰዓት እየተነሳ የነበረ ሄዶ በጠዋት ነበር የምንነሳምን በጣም ቦ ነበረ። ከአዲስ አበባ ወደኛ ሲሄድ ወደ ደብረዘይት ወደ ደረሰበት አካባቢ ማለት ነው። መጀመሪያ እንዳየሁት የአደጋ ቦታውን ለማመን ለማመን አልቻልኩም ነበረ ያን የሚያል ቁጣም እንደዚያ ስብርብር ብሎ የሚታይ ነገር አልነበረም እና በአካል መገኘት እዛ ቦታ እና ወሬ የምትሰኝ ነገር በፍጹም ይ ነገሮች ናቸው። በጣም በጣም ያስደነግጣሉ። እዛ አካባቢ ያለ የነበረው ነገር ነበረ። የፎቶ ጥበብ ወይም አርት እንደዚህ ያሉ ነገሮችን ሀዘንንም ደስታንም እንዳሉ ቀርጾ አስቀምጦ ለሌሎች ሰዎች ታሪክን ማጋሪያ መንገድ ነው እና ሀዘንም ቢሆን ታሪክ አጋርተህበታል ተህበታል ያንተን፣ ራስህን ስሜትህን የነኩህ ፎቶዎች ከዛ ውስጥ ከታጨህበት የትኞቹ ናቸው? ለመናገር ፎቶግራፍ ለማበላለጥ ሳይሆን፣ አንደኛ የፎቶግራፊ ቴክኒክ ራሱ ሳነሳ፣ እኔ ራሴ ከማንሳት በፊት እውነቴን ነው የምልሽ፣ በጣም መጋ ቁጭ ብዙ አልቀሻለሁ፣ በጣም ተሰምቶ ሰዎች ሁኔታ ሳይ

የነካኝ ስራ ነው። አሁን እንደዚህ አለም ላይ ወጥቶ ፎቶግራፊው እንደዚህ በሰዎች እንዲታይና ያለ ለሽልማትም ደረጃ እንዲደርስም ያደረገው የኔም ስሜት እዛ ውስጥ የኔም ስሜት እዛ ውስጥ ስላለ ነው። እኔም ይስተሰምቶኛል ያ ነገ እዛ ጋር ሰዎቹ ላይ ነበረ ነገር እኔ ራሱ ውስጤ ተሰማኝ። ውስጤ ላይ ጎዳይ ነበረ። በጣም ዲፕረስ በኝ ነበረ ለተወሰኑ ጊዜያቶች የነበረው ስሜት በጣም እንጃ ከቀናት በላይ ነው። በጣም ከባድ ነው። እዛ አካባቢ ሰዎች አፈር አፈር ላይ ያገኙት ነው ለማመን እንኳን አልቻሉም፣ አብዛኛቸው እኔ ራሴ እንደዛ ነበር። የሚሰማ ነው በጣም ከባድ ነው። በተለይ አንድ በአንደኛው ጭበት ፎቶግራፍ ፊቷ ላይ አፈሩ ነው ስትመሰምሰው የምታይበት፣ እኔ እንዴት ስሜት እንደሚጎዳ በጣም ከባድ ነበረ። እኔም ሬስፔክትፉሊ የእነሱን አክብሬ በቴሌ ሌንስ በሚባለው ነው ሳነሳ የነበረው ምንም ከ

ሙልጌታ በሶስት ዘርፎች ማለትም በአመቱ ምርጥ ፎቶግራፍ፣ በታሪክ ነጋሪነትና በኒውስ ስፖት በተሰኙ ሶስት ዘርፎች እጩ ሆኗል። የፎቶ ጋዜጠኝነት ሙያ ብዙ የከፈልኩለት በመሆኑ ለዚህ ሽልማት በመታጨቴ በጣም ደስተኛ ነኝ ብሏል። የፎቶ ጋዜጠኝነት ሙያ እጅ በጣም ወድ ስለሆነኝ የእኛ ምስል ብዙ የህይወት ይወት መክፈል ያለበት ነገሮች ከፍዬ እስካሁን ቆይ ያለው ያም ደግሞ አሁን ላይ ያሳለፍኳቸው ጊዜዎች ቆጥሮ እንደዚህ በፕሮፌሽናል ደረጃ በአፍሪካ ደረጃ የመጀመሪያው ጥቁር አፍሪካዊ ሊሆን ይችላለ። ምክንያቱም በወልድ ፕሬስ በአስራስተኛ አምሳ ሰባት ሳውዝ አፍሪካዊ ታጭ ሳውዝ አፍሪካዊ ነበር ያሸነፈው ወልድ ፕሬስ እና ለእኔ በጣም ትልቅ አጋጣሚ ነው። ይሄ ይሄ ደግሞ ለእኔ ብቻ ሳይሆን ለሁሉም አፍሪካን ፎቶግራፈር ኢትዮጵያን ፎቶግራፈሮች መንገድ የሚከፍተው ነው ብዬ አስባለሁ። በጣም አመሰግናለሁ። እግዚአብሔር ስጥልኝ። መልካም እድል እንመኝልሃለን። አሸንፈህ ደግሞ እንደምናገኝ ተስፋ አረቃለሁ። እግዚአብሔር ስጥልኝ። በጣም አመሰግናለሁ። ጋቢና ቪኦኤ ከአሜሪካ ድምፅ ራዲዮ መደመጡን ይቀጥላል። ከሰሞኑ ወደ ደንቢዶሎ ዩኒቨርሲቲ አምርተን ነበረ። በከፍተኛ የትምህርት ተቋማት ውስጥ እየተፈጠሩ ያሉ ግጭቶችን በተመለከተ ወጣቶች ያላቸውን ሀሳብም አካፍለውናል። ከናኮር መልካ ጋር የተወያዩ ተማሪዎች ራሳቸውን ያስተዋውቃሉ። ስሜ ይሳቅ ደሳለኝ ይባላለሁ። አመሰግናለሁ። ራይማ ከሊል አመሰግናለሁ። ፋፋ መርጋ ይባላለሁ። አመሰግናለሁ። ሶስትና ግርማ ይባላለሁ። የጆርናሊዝም ኤንድ ኮሚኒኬሽን ሶስተኛ ዓመት ተማሪ ነው። በዩኒቨርሲቲ ውስጥ ለሚከሰቱ ችግሮች እንደ ተማሪ ምንድን ነው መንስኤ ታስባላችሁ ረማ አንደኛ በዩኒቨርሲቲ ውስጥ የተለያዩ መንስኤዎች ሊከሰቱ ይችላሉ በውስጡ ላይ ማለት ነው ሁለተኛ ደግሞ ከዩኒቨርሲቲ ውጭ በተለያዩ ዩኒቨርሲቲዎች የሚከሰቱ ችግሮች ሊሆኑ ይችላሉ ብዬ አስባለሁ እንደኛ ግቢ ማለትም እንደ ደምቢዶሎ ዩኒቨርሲቲ ሁለት አይነት መንስኤዎች ነበሩ አንደኛው ከውጭ የመጣው መንስኤ ሲሆን ያም ከሌላ ዩኒቨርሲቲ በሌላ ዩኒቨርሲቲ የተነሳው ግጭት ነበር እዚህ ግጭቱ እንዲነሳ ወይም እንዲቀሰቀስ ያደረገው ሌላው ደግሞ ግቢ ውስጥ አንደኛ እርስ በእርስ ተማሪዎች አይግባቡም ነበር ያ ማለት ማለት የብሄርም ሊሆን ይችላል። የቋንቋ የሃይማኖትም ሊሆን ይችላል። ኢቨን የጊቢው የእቃ አቅርቦትም ሊሆን ይችላል። ለተማሪው የሚያስፈልገው ማቴሪያል እጥረትም ሊሆን ይችላል። በዛ ምክንያት ተማሪዎች ትንሽ ነገር ሲያገኙ ለግጭት ሊነሳሱ ይችላሉ። የግጭቱ መንስኤ ሆነው የማስበው ሂታ ያነሳችው ኤክስተርናሉን ይቀበላለሁ። የውጭ ከውጭ ከሌላ ዩኒቨርሲቲ የምለው እሱን ይቀበላለሁ። ግን ኢንተርናል የኛው የውስጡ ደግሞ የምለው የብሄር ነው የምለውን ትንሽ አገንስት ኔ እንደዛ ቢሆንማ አንድ ላይ ከጎረቤታችን ጋር ራሱ መኖር አንችልም ነበር የብሄር ቢሆን። አሁን ግን እውነታው የብሄር አይደለም ለኔ። የሁለት ጓደኛው ጥል ወደዛ አስፋፉት እንጂ ከዛ ጥል ለመጠቀም የሚፈልጉት ሰዎች ወደዛ እንዲስፋፋ አረጉት እንጂ ለኔ የብሄር ግጭት አይደለም ላለሁ እኔ እንደራሴ የሚያስበው በዩኒቨርስቲ ውስጥ ስለምነሱ ችግሮች በሀገሪቱ ያለው የፖለቲካ አለመረጋጋቶችም ምክንያት ነው ብዬ ነው የሚያስበው። አንድ ሁለተኛ ግቢ ውስጥ ያለው በየትኛው ዩኒቨርስቲ ያለው የማናጅመንት ችግር እንዲሁም በመዋቀር አለመስራታቸው ከጥበቃ ሰራተኛ ጀምሮ እስከ ፕሬዝዳንት ያሉት ባለሙያዎች በመዋቀር ባለመስራታቸው ችግሮች ሊፈጠሩ ይችላሉ። በብሄር ብቻ አይደለም፣ በቋንቋ አይደለም። እዚህ ግቢ ውስጥ ተማሪዎች ብለን የምንላቸው ሰዎች ወጣቶች ከመሆናቸው የተነሳ ነገሮችን ሰከን ብለን የማሰብ እንትኑ በጣም የወረደ ነው። ማለት ለምነሱ ነገሮች በፖለቲካም ይሁን በየትኛው በሃይማኖትን ብመጡ ራሳችን እንጂ ለሰዎች ባለማስቀደማችን ነው እነዚህ አይነት ችግሮች የሚፈጠሩት ብዬ ነው የሚያስበው። አሁን ተማሪ መካከል ግጭ ሲፈጠር፣ ዩኒቨርሲቲ ትምህርት መስጠት ሲያቆሙ ምን አይነት ችግሮች ናቸው እንዲመጡት ተማሪ ላይ፣ የተማሪው ቤተሰብ ላይ፣ አገር ላይ? ሶስና፣ አንደኛ ከራሴ ልጀምር። እኔ ተማሪ ነኝ፣ የሶስተኛ አመት ተማሪ ነኝ፣ ዘንድሮ ተመራቂ ነኝ። ለመመረቅ ዝግጁ በሆንኩበት ሰዓት አንድ ወርክ ክላስ ማቋረጥ ማለት ቀላል አይደለም። ያ ማለት የመመረቂያ ቀን ጀዝማ ማለት ነው። ያ ማለት ደግሞ ስራ የምፈልግበት ሰዓት፣ ብዙ ቫካንሲዎች የሚወጡበት ሰዓት ነው በዛ ሰዓት ተመርቄ ብዙ ማስታወቂያዎች ያመልጡኛል፣ እንደ ራሴ እንደ ተመራቂ ማለት ነው። በቤተሰብ ደግሞ ስመጣ እኔ ብዙ ኪሎ ሜትር አቋርጭ ነው የመጣሁት፣ ከሩቅ ቦታ ነው የመጣሁት። ለዛ ደርሶ መልስ የማወጣው ብር አለ። ብዙ ብር ነው የማወጣው። ቤተሰብ በዚህ ሰዓት ኢኮኖሚካሊ ይጎዳል። በሀገር ደረጃ ስናይ ደግሞ ዩኒቨርሲቲ መዝጋት ትንሽ ማለት ዝም ብሎ የሚታይ ነገር አይደለም፣ አይደለም ዩኒቨርሲቲ መዋዕለ ህጻናት ሲዘጋ ራሱ በህብረተሰቡ ላይ ጫና ያደርሳል እና አንደኛ ሳይኮሎጂካሊ ተማሪዎች ይጎዳሉ። ሁለተኛ ደግሞ ወደ ቤተሰብ ስንመጣ ኢኮኖሚካሊ በጣም ቤተሰብ እንትን ይላል። ሶስተኛው በሀገር ደረጃ ስናይም ዩኒቨርሲቲ መዝጋት ለሀገሪቱም ኢሜጅ ጥሩ አይደለም። እኔም ከሩቅ ቦታ ነው የመጣሁት። በዛ ማህበረሰቡ ውስጥ እጄ በጣም ምን ነው የመጣ ተባረ ነው ወይስ ብሎ ነው የምጠይቁ ማለት፣ እንደዛ ሲሆን ደግሞ በቃ እዛ ስነድ በጣም ሞራሊ ቤተሰብ የመጨረሻ እኛ ላይ ተስፋ ይቆርጣል። ከዳ ቤተሰብ ነው ይመጣል። ያ ሲሆን ደግሞ በጣም እኛ ላይ ተስፋ አድርጎ የነበረው ቤተሰብ ከእኛ ተስፋ ይቆርጣል። ስነ ልቦና ላይ በጣም ተስኗል። አመሰግናለሁ። ማለት እነሱ ሲነፉፋ ብለውታል። በእነሱ ሀሳብ ላይ አንድ ሀሳብ ለመጨመር ፈልጌ ነው። እነሱ ካሉት ውጪ አንድ ቤተሰብ ላይ በእኔ ህይወት ያጋጠመኝ የእምነት ማጣት ማለት ከዚህ ከይነው በኋላ ቤተሰብ አምኜ ይልካለሁ ወይ ነገስ ምን ይሆናል የሚለው ነገር በጣም ነበረና ኢቨን ለአንድ ሳምንት ያህል ተከልክያለው እንደዚህ እንዳልመጣ ማለት። እንደዚህ አይነት ነገሮች ላይ በቤተሰብ በጣም ጫና ይፈጥራል። እንዴት ነው በተማሪ መካከል ግጭት እንዳይፈጠር በዩኒቨርሲቲ አካባቢ ግጭት እንዳይፈጠር ችግሮች እንዳይፈጠሩ ማድረግ የሚችለው ምንድን ነው የምታስቡ? እንዴት ነው ይነን ችግር ሳይደርስ መቅረፍ የሚችለው? እንደዚህ አይነት ችግሮች እንዳይፈጠሩ ተማሪዎች እርስ በርስ በጣም መዋደድ መያያዝ አለባቸው። አጠገቡ ያለውን ተማሪ እኔ ካልተንከባከብኩኝ፣ እሱ ካልተንከባከበን ካልተንከባከብኳት፣ ከእሷ ጋር በክብር ተከባብረን ካልኖረን ለሌላ ነገር ነው የምንዳረገው። ምክንያቱም የሶስት አመት ልፋትም ለትምህርት ብቻ አይደለም የምመጣው ሶሻል ላይፍንም ለመማር ነው ማለት ከአንድ በአንድ አካባቢ ማህበረሰብ ውስጥ ተወልጄ አድጌ እንደዚህ ዩኒቨርሲቲ በሚገባበት ጊዜ ከተለያዩ ብሔር ጋር ስለምኖር ሶሻል ላይፍንም ለማጠናከር ነው። ስለዚህ እርስ በርስ በመያያዝ ነው መኖር ያለብን። እንዲሁም ዩኒቨርሲቲዎች የተለያዩ ስልጠና ማዘጋጀት አለበት ብዬ ነው የሚያምነው ነ የማቀራረብ ስራ አልተሰራም እስካሁን ድረስ የሆነ መንግስት የሚረባረበው ችግሩ ከተፈጠረ በኋላ ነው። ዩኒቨርሲቲ የሚረባረበው የሆነ ነገር የሚያደርገው የሆነ ክስተት ከሆነ በኋላ ነው። ያ ከመሆኑ በፊት ተማሪዎችን ማቀራረብ አማርኛ ማችሉትን አፋን ኦሮሞን ማስተማር፣ አማርኛ ማችሉትን አማርኛ ማስተማር። የተለያዩ እነዚህ ሁለት ቋንቋ ብቻ አይደለም ከሰማና ምናምን በላይ ቋንቋቸል እነዚህን ቋንቋዎችን የሚማሩበት የተለያዩ ሲምፖዚሞችን፣ የተለያዩ መዝናኛ ቦታዎችን፣ የተለያዩ ብቻ ተማሪዎችን የማቀራረብ ስራ የሚሰራበት ባህላዊ እንትኖችን እያዘጋጀ ማቀራረብ ብችል እነዚህ ችግሮችን መቅረፍ ይቻላል ብዬ ነው የሚያስበው። እኔ ደግሞ ከተማሪዎች የምጠበቀውን ነገር ማለት እፈልጋለሁ። እኔ እንደ ተማሪነቴ ተማሪ ለምንድን ነው ከቤት የተነሳ ምን አይነት ጎል ነው ወይ ደግሞ አላማ ነው ይዞ የተነሳ የምለውን ማሰብ አለበትልኝ። ቤተሰቦቻችን ከኛ የሚጠብቁት የሆነ ሰው እንድንሆን ነው በቃ እዚህ ደርሰን ተለውጠን እንድናይ፣ ማህበረሰባችንም ከኛ የሚጠብቀው ነገ ተለውጠን ሰውነን ማህበረሰቡን እንድንሆሉ፣ ቤተሰቦቻችን እንድንለውጥ። ስለዚህ ትልቁ መሰረት አድርገን ማሄድ ያለብን መማርም ያለብን ለግቢ ውስጥ ላሉ ተማሪዎች ብቻ አይደለም። ገና በፕሬፓራቶሪ፣ ኤሌመንተሪ እያሉ ለሚመጡ ተማሪዎች ሁሉ ነው ማስተላልፈ ወይንመለ ፖለቲካውን ምኑን ምኑን። ሌላ ይሄ ትላልቅ ደረጃ ላይ ያለውን ነገር ነገ ስለምንደርስበት ለዛሬ እናስቀምጥ። ከእኛ የምጠበቀው እውቀቱ መሰብሰብ ስለሆነ ምኑም ምኑም ነገ ስለምደርስ፣ መጀመሪያ ግን እኔ ከራሴ ነው መጀመሪያ ያለብኝ። እኔ ከዶርም ልጆች ጋር እንዲነው የምኖረው፣ ከክላስ ልጆች ጋርስ እንዲነው የምኖረው ከግቢ ጓደኞች ስ ጋር እንዴት ነው የምኖረው የሚለውን ነገር ሁሉም ሰው እየ ራሱን ነገር በደንብ ማወቅ አለበት፣ ራሱን መፈተሽ ነው ያለበት ብዬ ነው ማምነው። እና ህብረተሰቡ ተማሪውን በተሻለው አቅም ማለትም ከሌላ ቦታ ስለመጣ እዚህ ደግሞ ማንም የለንም፣ እኛ ህብረተሰቡ እናት አባቶቻችን ናቸው አጠገብ ያለው ወንድሜ ነው እህቴ ናት። እና ይሄንን ነገር በአእምሯቸው ተማሪዎች እንዲፈጥሩ ማህበረሰቡ ከራሱ የሚጠበቀውን ነገር ማድረግ አለበት። ለምሳሌ እንደ ምሳሌ ቦስድ ጎንደር ዩኒቨርሲቲ ዘንድሮ ያደረገው ነገር አለ ለእያንዳንዱ ተማሪ ማህበረሰቡ እንደ ልጄ አኖረዋለው ብሎ ተማሪ ወስዷል። እና ሌላ ዩኒቨርሲቲዎችም እንደዚህ አይነት ልምዶችን በመውሰድ ችግሮችን መፍታት ይችላሉ ብዬ አስባለሁ። ሌላው ደግሞ በዩኒቨርሲቲዎች ፓነል ውይይቶችን ማዘጋጀት፣ ሶዶ ዩኒቨርሲቲን ማየት እንችላለን። ሶዶ ዩኒቨርሲቲ ሌላ ቦታ ረብሻ ሲነሳ ቀደም ብሎ ነው ተማሪዎችን የሚሰበስበው እና ያ ችግር በግቢው እንዳይከሰት ቅድመ ዝግጅት ያደርጋል። ለልምድ ልውውጥ ደግሞ ሌላ ዩኒቨርሲቲ ቢሄድ ሌላው አካል የሃይማኖት ተቋማት የማስተማሩን ስራ ቢወጡ አሪፍ ነው ወይ ምናልባት ቀረብ ብዬ ም ነው ተማሪዎች አብዛኛውን ጊዜ ይህ ነገር እንዳይከሰት የተለያዩ ኢንፎርሜሽኖች የሚሰሙበት ጊዜ አለ። ወሬዎችን አሉ፣ ቧልታዎች። እነሱን ነገሮች ኬት ነው ምንጩ፣ ምንድን ነው ይህ ነገር ኬት ተከሰተ ብሎ ማጣራት አለባቸው ማለት ዝም ብሎ የሆነ ነገር በተወራ ቁጥር በዛ ነገር ተንተርሶ ወደ ሌላ ነገር ውስጥ ከመግባት እንዴት ነው ይሄ ነገር እኔን ይወክላል ወይ ምንድን ነው የሚባሉ ነገሮችን ፎከስ ሰጥተው ቢያውቁ ቢመረምሩ። ሁለተኛ ደግሞ እነዚህ ነገሮች በሚናፈሱበት ጊዜ ዩኒቨርሲቲው ራሱ ቶሎ ለተማሪዎች ግንዛቤ መስጠት፣ እነዚህ ነገሮች እንደዚህ ናቸው ብሎ ያንን ነገር ለመፍታት ትኩረት ሰጥቶ ቢሰራ እንዳይከሰት ያደርጋል። ያምናል። በከፍተኛ የትምህርት ተቋማት በተለይም በዩኒቨርሲቲዎች ውስጥ የሚከሰቱ ግጭቶችን እንዴት ማስቆም ይቻላል? በሚል አጫጫ ውይይት ላይ ስለተሳተፋችሁ ኢሳቅ ደሳለኝ፣ ረሂማ ከሌል ፉፋ፣ ምርጋ ሶስና ግርማ በጣም የማመሰግነው። ቀሪ ጊዜያችሁ በጣም በጥሩ ሁኔታ ተምራችሁ ጥሩ ውጤት የምታመጡበት እንዲሆንላችሁ እመኛለሁ። አመሰግናለሁ ስለተሳተፋችሁ። No matter where you go, remember the road that will lead you home. That will lead you home. በሳምንት ውስጥ ካስተዋወቅናችሁ ባለሰናይ ምግባሮች መካከል አንዱ መዘክር ግርማ ነው። የበርካታ የህፃናት መጽሐፍ ተርጓሚ የራስ አበበ አረጋዊ ቤተ መጽሐፍት መስራችም ነው። ወደዚህ ስራ የገባበትን አጋጣሚ እንደሚከተለው ነግሮን ነበር። መጽሐፉን ያገኘሁት በደብረ ብርሃን ዩኒቨርሲቲ የእንግሊዝኛ ቋንቋ መጽፈሻ ማዕከል ነው እና ንባብ ላይ ብዙ ትኩረት ስላልነበረ መጽሐፍ አደራደራቸው አቧራ የነበረበት ነበር እና ያንን ታቀዳ አገኘት ይመጣል። መጽሐፉን አነበብ፣ ተረጎምኩት፣ አሳተምኩ

በመገንዘብ ቤተ መጽሐፍት በደብረ ብርሃን ከተማ ያስፈልጋል በማለት በዚያ ዓመት በሁለት ሺህ ስምንት ራስ አበበ አረጋይ ቤተ መጽሐፍትን መሰሪች እያሉ ማለት ነው። መጽሐፍቶቹን ከየት ከየት ነው የምታገኘው? ሰዎችስ እንዲጠቀሙ የምታደርግበት ልዩ ሂደት አለ ወይ? ስለ ቤተ መጽሐፍቱ ጥቂት አስጎብኘን። ቤተ መጽሐፍታችን ላለፉት አራት ዓመታት አገልግሎት እየሰጠ የሚገኝ ነው። ራስ አበበ አረጋይ ቤተ መጽሐፍት ሁለት ሺህ የሚሆኑ መጽሐፍት አሉት። መጽሐፍቱን በዋነኝነት የማገኘው ከአዲስ አበባ ገበያ ለመግዛት ነው። የእኔ ነው ንብረትነቱ ቤተ መጽሐፍቱ። እዚያ ቤተ መጽሐፍት ውስጥ ገብቶ ማንበብ ይቻላል። ማንበብ አያስከፍልም። በቤተ መጽሐፍቱ ክፍያ የሚኖረው ወደ ቤታቸው ሲወስድ ነው። በቀን አንድ ገር ይከፍላሉ። ይህም አንዳንድ አስተዳደራዊ ወጪዎችን ለመሸፈን ያግዛል። ሙሉ በሙሉ አይሸፍንም። የአስነባቢዎች ክፍያ አለ። መጽሐፍ መግዛት እና ይህን ሁሉ ወጪ ተቋቁመን እስካሁን ለአራት አመት እየቀጠል ነው ንባብ ላይ ለውጥ ለማምጣት ባለን ዝንባሌና ፍላጎት የተነሳ ነው እና ቤተ መጽሐፍቱ መጽሐፍትን ትየጥን አለ። ከዚያም የሚያገኘው ኮሚሽን የተወሰነ በአስተዳደራዊ ወደ ሽፋን ይሰጣል። ማለት ከቤተ መጽሐፍቱ ስራ ጎን ለጎን ደግሞ በተለይ ህጻናት የሚያነቧቸው የተረት መጽሐፍ፣ የታሪክ መጽሐፍት እንዲበዙ በማሰብ በራስ ተነሳሽነት ከእንግሊዘኛ በርካታ መጽሐፍትን ወደ አማርኛ እንደመለስክም ሰምቻለሁ። ይሄ ነገር ስ እንዴት ተጀመረ? እስካሁን ድረስ ምን ያክል መጽሐፍትን ወደ አማርኛ ቋንቋ መልሰሃል? የልጆች የተረት መጽሐፍት ለልጆች የሚሆኑ ንባቦችን መሳጀን የጀመርኩት የአሜሪካ ሰላም ጓድ በዚህ በደብረ ብርሃን አካባቢ የሚሰራ ነበር እና እነዚህ የተረት መጽሐፍ እጥረት በአዲያ በመጽሐፍት እና በትምህርት ቤቶች እንዳለ ስለተገነዘበ፣ መጀመሪያ አፍሪካን ስቶሪ ቡክ ከሚባል ድርጅት ጋር የእነሱ ድረገጽ ላይ ብዙ ተረቶች አሉ። በእንግሊዝኛ እና በአፍሪካ ቋንቋ የእኛ ሀገር ቋንቋዎች ስላልተካተቱ እነዚያን እንዲተረጉም እና በጎ ፈቃደኝነት እንድሰራ ያበዙ። ከዚያ እነዚያን ወደ አማርኛ መተርጎም ጀመርኩ። ከአንድ አምስት አመት በፊት ይሆናል እነሱን የተረጎምኩ። በጎ ፈቃደኞችን ደግሞ ወደ ኦሮምኛ፣ ወደ ትግርኛ እንዲተረጉሙ በማድረግ በዚህ መልኩ ተጀመረ። የልጆች መጽሐፍ ትርጉሙ ማለት ነው። ዘንድሮ የካቲት አስራ ሶስት የዓለም የአፍ መፍቻ ቀን ይከበር ነበር። አመታዊ ነው የህንድ ድርጅት ስቶሪ ዊቨር የሚባል እሱ ተርጉሙልን በማለት በጎ ፈቃደኞችን ያብዙ ነበር። አርባ የተረት መጽሀፍትን ተርጉም ያለው ዘንድ ያለኛ አስመሰቀን በንባብ ላይ የሚሰሩ ወጣቶች ወይንም ደግሞ ከመጽሐፍት ጋር የሚሰሩ ሰዎች በዘርፉ ውስጥ ያሉ የተወሰኑ ክፍተቶች ለስራው እንደማይመቹ ይጠቅሳሉ። አንተ የትርጉም ስራዎችን ለህጻናት የሚሆኑ መጽሐፎችን በምታሰናዳበት ወቅት እንዲሁም ደግሞ ቤተ መጻሕፍቱን በምታዋቅርበት ወቅት ምን አይነት ችግሮች ገጠሙህ? እንዴት አርገህ ስፈታቸው? ቤተ መጻሕፍቱ ያው በግል ቤተ መጻሕፍት ዘርፍ ፈቃድ ባይኖርም እኔ እስከማውቀድበት እንደ ሌላ ሀገር ለምሳሌ እንደ ህንድ ወይም በሌሎች ሀገራት ባይኖርም ባለው ክፍተት መስራት ያስፈልጋል ብዬ ክፍተት መሳሪያና መጽሐፍት ችርቻሮ ንግድ በሚለው ፈቃድ እንደ ማንኛውም ንግድ ተቋም ከመንግዱ እየሰራው ነው። ቤተመጽሀፍታችንም የሚንቀሳቀሰው በዚያ ነው፣ በተገኘው ክፍተት ነው እየተጠቀሙት ያለው። ራሱ የፖሊሲ ድጋፍ ቢኖረው ግን ምናልባት ታክስ ቅልኛታ ሊኖር ይችላል፣ ሌሎች ማበረታቻዎች ሊኖሩ ይችላል። እና በየአካባቢ የግል ቤት መጽሐፍት ሊስፋፋ ይችላል በዚህ መልኩ ስለዚህ ይህ መታየት ያለበት ነው። የቤተ መጽሐፍት ዘርፍ እንደምናየው በሀገራችን ባለቤትን ብዙም የለም። ብሔራዊ ቤተ መጽሐፍት አሁን አዲስ አበባ ያለ ነው እንጂ ብዙዎቹ አብያተ መጽሐፍት የሚያዝ የራሱ የሆነ መዋቅር ለሌሎች አፊት ሀገራት ያለ አይደለም። ስለዚህ በቤተ መጽሐፍት ዘርፍ ክፍተቶች አሉ። እነዚያ ቢስተካከሉ በግል ፍላጎት ያላቸው ሰዎች ማህበራት ሊገቡባቸው ይችላሉ። በልጆች መጽሐፍት ዝግጅት በኩል የልጆች መጽሐፍት ማዘጋጀው በብዛት በበጎ ፈቃደኝነት የሚመስልና ለገርኩ ባለኝ ዝንባሌ ነው። ሌሎችንም ሰዎች የምመክረው ለልጆች መጽሐፍትን ብንተረጉም ብናነብ እና ብናሰራጭ አሁን ወጣቱ ወጣቱ ትውልድ አንባቢ አይደለም የምንለው ከታች ተኮትኩቶ ስላልመጣ ነው። ስለዚህ ሕፃናትን በየደረጃው አንባቢ እንዲሆኑ ማድረግ የሚያስችለውን ስራ ብንሰራ ከዛሬ ብንተረጉምላቸው፣ ብናሰባስባቸው፣ ብናቀርብላቸው አንባቢ ትውልድ መፍጠር እንችላለን። ከመሰናክሎቹ ይልቅ መፍትሄ የሆኑ በብዛት የሚታይ የኢማኩሊንን መጽሐፍ ሌፍት ቱቴል በዛ ዘመን የደረሰውን አሰቃቂ ጭፍጨፋ የተመለከተውን ታሪክ ወደ አማርኛ መልሰኸዋል። ስለ ሩዋንዳ ጭፍጨፋ የሚያወራ መጽሐፍ አሁን ላሉ ኢትዮጵያውያን ወጣቶች ምን ያህል እርባና ወይንም ምን ያክል ግንኙነት ይፈጥራል ብለህ በማሰብ ነው ወደ ትርጉሙ የገባው? ይቺ አመሰግናለሁ። መጽሐፉ ለፍት ቱ ቴል የኢማኩሌ ኢሊባጊዛ ወደ አማርኛ የተረጎምሱት ፊት ሁቱ በሚል ርዕስ ነው እና ይህ መጽሐፍ በርካታ ቁም ነገር ያለው መጽሐፍ ነው። ከቻችሎ ስለመኖር አንዳችን የሌላውን ባህል፣ ቋንቋ ማክበር እንዳለብን፣ ብሔራዊ እርቅና ውይይት እንደሚያስፈልግ እነዚህን የሚያሳስብ መጽሐፍ ነው። ሩዋንዳ በታሪኳ በጣም አሰቃቂ የሆነውን ዓለምም ዝም ብሎት ያለፈውን ዘር ማጥፋት አሳልፋለች። ይሄ ለሌሎቻችን መማሪያ የሚሆነው ለወጣቱም ሊሆን ይችላል። ብዙ ጊዜ በእኛ ሀገር የውይይት ባህል ዘከም ያለ ይመስለኛል እና ተቻችሎ የመኖር ሴታችን እየተሸረሸረ መጥቷል። ስለዚህ በተለይ ሁለት ስምንት ላይ ነበር የሚተረጎንኩት ከዚያ ወዲ እየተባባሰ መምጣቱን መታደል ይቻላል። ለወጣቱ ትውልድ ተቻችሎ ስለመኖር ልዩነቶቻችንን ከማስፋት ይልቅ አንድነታችንን ማጉላት ላይ Salam insta shield, que you alus any archives by yeshiv you

I'm you. Love